ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ ም ዝግጅታችን ጀመረ። ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ ም ዝግጅታችን ጀመረ። በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ሕዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። አሁን እንሞላለን፣ በሙሌቱ ላይ እንስማማ ነው ዘላቂ የውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን በአበይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመት ትችላላችሁ። ንጉሱ ተምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ፣ አድማጮች ዜናዎቹን የማቀርብላችሁ ቆንጅ ይታየ ነኝ። በአዲስ አበባ የህወሓት ጽህፈት ቤት ኃላፊ አቶ ተወልደ ገብረ ጻድቅን ጨምሮ አምስት ተጠርጣሪዎች ዛሬም ከፍርድ ቤት ትዕዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትዕዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። የመንግስት ምስጢር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረ ጻድቅ፣ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ አቶ ተስፋ ለሚሄ ደጎ፣ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር አቶ አጽባህ አለማየሁ፣ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ አቶ በሪሁን ጽጌ፣ በአዲስ አበባ የህወሓት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትዕዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረመድህን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትዕዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስነዋል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አመሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የደቡብ ክልል ምክር ቤት የክልሉ መንግስት የሕግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግሥት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የሕዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ሕግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዴዎስ ዝርዝሩን ይዟል። የደቡብ ክልል ምክር ቤት ለ ለአስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያ የሆነውን አምስተኛ ዙር አምስተኛ ዓመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን የምክር ቤቱ አፍ ጉባኤ ወይዘሮ ሄለን ደበበ ለጉባኤው ባሰሙት ቃል ባለፉት ሁለት ዓመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት እያደረጉ ነው ብሏል

በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል ለመደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በህገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተቹ ቆይተዋል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው የ2012 ዓመተ ምህረት የመንግስት አፈጻጽም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብሏል። የጥፋት ኃይሎች የደረሱት የጸጥታ መታወቅ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ ሶስት ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎችም አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በኢትዮጵያ ባለፉት 24 ሰዓታት ለ9203 ሰዎች የኮቪድ-19 ምርመራ ተካሂዶ 552 ሰዎች ላይ ቫይረሱ መገኘቱን ማምሻውን ያገኘ ነው የጤና ሚኒስቴር ዕለታዊ የይዞታው መረጃ ጠቁሟል። የ15 ሰዎች ሕይወት በበሽታው ሳቢያ ማለፉንም አመልክቷል። በሀገሪቱ በኮቪድ-19 በተያያዘ ለህልፈት የተዳረጉት ሰዎች ቁጥር በአጠቃላይ 380 ደርሷል። እስከ ዛሬ ድረስ ለ478017 ሰዎች የኮሮና ቫይረስ ምርመራ የተደረገ ሲሆን ቫይረሱ ከተገኘባቸው ከአጠቃላዩ 21452 ሰዎች ውስጥ 9415ቱ ያገገሙ መሆናቸውን የጤና ሚኒስቴሩ መረጃ ጨምሮ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት በደረሰው ከባድ ፍንዳታ የተከሰተውን ውድመት አንዳንዶች የሊባኖሱ ቼርኖቢል ብለው እየገለጹት ነው። መላ ከተማይቱን ባናወጠው ፍንዳታ ከ130 በላይ ሰዎች ሕይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። 300 ሺህ ሰዎች ያለመጠጊያ አስቀርቷል። በርካታ ሆስፒታሎችም ውድመት ደርሶባቸዋል። የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን በቤይሩት ጉብኝታቸው የፍንዳታውን አካባቢ ተመልክተዋል። ከቤይሩት በአንቻል ቮራ የተጠናቀረውን ዘገባ አዳነች ፍስሐዬ ታቀርባለች። የምስራቋ ፓሪስ የሚል ስያሜ አትርፋ የነበረችው በይሩት በደረሰው ፍንዳታ ክብደት በኒክለር መሳሪያ ወደ ደረሰ አይነት ይጠጋል በተባለው ውድመት ምክንያት እንደገና ወደ ጦርነት አውድማ የተመለሰች እንዳስመሰላት ተገልጿል። ወጣት ወንዶችና ሴቶች የገቡበት ያልታወቀውን ሰዎች ፍለጋና በተሰባበሩ መስተዋቶች የተሞሉትን መንገዶች ማጽዳት እንደተያያዙት ተገልጿል። በርካታ በፍርስራሾቹ ውስጥ የተቀበሩ ሰዎች እንዳሉ ይታመናል። እስካሁን ባለው ጊዜ ከ130 በላይ የሚሆኑ ሰዎች በፍንዳታው አደጋ ሕይወታቸው አልፏል። ከአምስት ሺህ በላይ ደግሞ ቆስለዋል። ተማሪ ዳሊያ ብዙ ችግሮች አሉብን። ኢኮኖሚው ወድቋል። የሊራ ዶላር ዋጋ ተንኮታኩቷል። በዛ ላይ የኮሮና ቫይረስ ጉዳይ አለ። ይባስ ብሎ ደግሞ ይህ ፍንዳታ ገጠመን። የቆሰሉት ሰዎች ወደ ሆስፒታሎች ተወስደዋል። ነገር ግን ሐኪም ቤቶችን ቢሆኑ የፍንዳታው ገፈት ቀማሽ ሆነዋል። በከተማይቱ ትልቅ ከሚባሉት ሆስፒታሎች አንዱ የሆነው ቅዱስ ጆርጅ ዩኒቨርሲቲ ሆስፒታል በብዙ ሺዎች የሚቆጠሩ በሽተኞችን አስወጣ። በርካታ ነርሶች የሚገኙባቸው ብዙ ሰዎች ሞቱ። ሆስፒታሉ በአዲስ መልክ ስራውን ለመጀመር ሲል እርዳታ እየጠየቀ ነው። የቅዱስ ጆርጅ ሆስፒታል አስተዳዳሪ ጆርጅ፣ ሁሉ ነገር ያስፈልገናል። እንዴት እንደምታገኙን በድረገጽ እናስታውቃለን። ማንኛውም ሰው ሊረዳን ይችላል። ለፍንዳታው ምክንያት የሆነው በተገቢ መንገድ አልተቀመጠም የተባለ መጋዘን ውስጥ የተከማቸ አሞኒየም ንጥረት ነው ተብለዋል። ንጥረ ነገሩ ለማዳበሪያና ፈንጂም ለመስራት ያገለግላል ተብሏል። ማስጠንቀቂያ ሲቀርብበት እንደነበርም ታውቋል በአለም አቀፍ የኮቪድ-19 ዜናዎች በአለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ማሻቀቡን እንደቀጠለ ነው ከ19.1 ሚሊዮን አልፏል በዩናይትድ ስቴትስ ከማናቸውም የበለጠው 4.9 ሚሊዮን ተመዝግቧል። ብራዚል 2.9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በደቡባዊዋ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ በሚገኝ አንድ ትምህርት ቤት አብዛኞቹ የአፍና አፍንጫ መሸፈኛ ጭንብል ያላደረጉ በርካታ ተማሪዎችን የሚያሳይ ፎቶ በማህበራዊ መገናኛ ያወጣ አንድ ተማሪ ከትምህርት ቤቱ መታገዱ ዜናው አስረድቷል። የክፍለ ግዛቲቱ ትምህርት ቤቶች ዋና ተቆጣጣሪ ትምህርት ቤቶች ተማሪዎች ለቫይረሱ በማይጋለጡበት መንገድ ወደ ትምህርት ገበታቸው እንዲመለሱ ለማመቻቸት ብዙ ጥረት አድርጓል ብሏል። የተባለው ትምህርት ቤት አብዛኞቹ መተላለፊያዎች ተማሪዎች በአንድ አቅጣጫ ብቻ ከክፍል ወደ ክፍል እንዲጓዙ የተዘጋጀ ሲሆን፣ ፎቶ ላይ የታየው መተላለፊያ ኮሪዶር ግን ተማሪዎቹ ሳያረፍዱ ከክፍል ወደ ክፍል ለማለፍ በሁለቱም በኩል በተቃራኒ አቅጣጫ ሲራመዱ የሚያሳይ ሆኖ ነው ብለዋል። የጆርጂያ ስቴት ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ሄንሪ ሄይማን ግን በፎቶ ላይ በታየው መሰረት ጥያቄው ልጆች በቫይረሱ ይያዛሉ ሳይሆን በምን ያህል ፍጥነት ምን ያህል ሰው ላይ ቫይረሱ ይዛመታል የሚለው ብቻ ነው ብለዋል። ተማሪዎቹ ጭንብል እንዲጠቀሙ የሚያስገድድ መመሪያም የለም። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ ውስጥ እስከ ትናንት ማታ ድረስ በ24 ሰዓት ጊዜ ውስጥ ከ2000 በላይ ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉ ተዘግቧል። ካለፈው ግንቦት መጀመሪያ ወዲህ ከሁሉም ትልቁ ቁጥር መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፌዴራሉ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ አውጥቶት የነበረውን ምክረ ሀሳብ አንስቷል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን የሚመለከቱ የተለያዩ ከባድ ማሳሰቢያዎችን አውጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንዳንድ ሀገሮች የደህንነት ሁኔታዎች ተሻሽለዋል፣ በሌሎች ደግሞ ሊያሽቆለቁል የሚችልበት ሁኔታ መኖሩን ከግንዛቤ በማስገባት ወደ ቀደመው እንደ ያገሩ ሁኔታ በመለየት በምንሰጠው የጉዞ ማሳሰቢያ ተመልሰናል ነው ያለው። በዚህም መሰረት ደረጃ አራት ፈጽሞ አትጓዙ በሚለው ህንድ፣ ሩሲያ፣ ግብጽ፣ ሊቢያ፣ ሆንዱራስና ካዛክስታንን ጨምሮ ሰላሳ አንድ ሀገሮች ተካተውበታል። ጉዞ ማድረጉ ላይ እንደገና አስቡበት በሚለው ደረጃ ሶስት ደግሞ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓ ም ዝግጅታችን ጀመረ። መልሶ ማልማት በሚል ምክንያት የአዲስ አበባ ነዋሪዎችን ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል ከንቲባ ታከለ። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱር ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ሳዬ ነኝ። የትግራይ ክልል መንግሥት 1568 የሕግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ የጸጥታና አስተዳደር ቢሮ እንዳስታወቀው የኮሮና ቫይረስ ወረርሽኝን ለመከላከል ሲባል የይቅርታ መለኪያን የሚያሟሉ የሕግ ታራሚዎች እንዲፈቱ ተወስኗል። ዝርዝር ዘገባውን ከሙልጌታ ጽብሐ ንስማ። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም በሰጡት መግለጫ ትናንት ነሐሴ 7 2012 ዓ ም የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ ገልጸዋል። አቶ ተኪው እንደተናገሩት የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ የእስር ጊዜያቸው ራሳቸው ስለው ሊጨርሱ የማይችሉ መሆናቸው በጤና ባለሙያዎች የተረ እና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ሕመም ያላቸው እንዲፈቱ መወሰኑ ተናግረዋል። በተጨማሪ ከበደሉት ጋር እርቅ የፈጸሙና ባህርያዊ ለውጥ ያመጡ የህግ ታራሚዎች እንዲፈቱ መወሰኑም ገልጸዋል። ኃላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሉትን ሊክሱ ይገባል ብለዋል። ሰላም ዘለዋ ትግራይ ንምኳን ገበን ሰላም ያላት ትግራይ ለመፍጠር ወንጀልና የወንጀል ስጋት ማድረቅ ያስፈልጋል። የውስጣችን ቅሬታዎች በቀነስን ቁጥር ዋስትናው የተረጋገጠ ዘላቂ ሰላም ይረጋግጣል። አቅማችንም እንዲደራጅ የሚያደርግ ነው። ስለዚህ በዚህ ጉዳይ በይቅርታ የሚወጡ ድርሻቸውን እንዲወጡና ኑሯቸውን እንዲቀይሩ ሁልጊዜም በስራቸው ላይ እንዲያሳልፉ ነው ትልቁ መልእክታችን ነው ያሉት። በይቅርታው ከበደሉት ጋር ያልታረቁና ባስገድደው መድፈር ላይ የተሳተፉ እስረኞች አልተካተቱም ተብሏል። እስረኞቹ ከነገ ጀምሮ ተፈተው ወደ የቤተሰቦቻቸው እንደሚቀላቀሉ ተነግሯል። ከአሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ 1601 የሕግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በአይቨሪ ፖስት የንግድ መዲና አቢጃን አሁንም ውጥረት እንደሰፈነ መሆኑ ተገልጿል። ፕሬዚደንት አላሳን ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር መወሰናቸውን በመቃወም ትላንት በወጡት ሰልፈኞች ላይ ፖሊሶች እንባስ መጭጋዝ ተጠቅመዋል። በሚቃጠሉ የመኪና ጎማዎችና በቤት እቃዎች መንገዶች የዘጉትን የተቃውሞ ሰልፈኞች ፖሊሶች ባባረሩበት ወቅት የአፖጎን በተባለው ሰፈር ላይ ቢያንስ አንድ የተቃውሞ ሰልፈኛ እንደተገደለ ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት እንደሚወዳደሩ ባለፈው ሳምንት ካስታወቁበት ጊዜ አንስቶ የፕሬዝዳንትነት የጊዜ ገደብን ጥሰዋል በሚል ተቃውሞዎች ሲካሄዱ መቆየታቸው ታውቋል። ዋታራ በበኩላቸው ከአራት ዓመታት በፊት በተሻሻለው ሕግ መሰረት ለሶስተኛ ጊዜ ከመወዳደር የሚያግደኝ ነገር የለም ይላሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እስራኤልና የተባበሩት የአረብ ኤሚሬቶች ግንኙነታቸውን ለመቀጠል መስማማታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አስታወቁ። ይህ ስምምነት የአብርሃም ውል የሚል ስያሜ ተሰጥቶታል። እስራኤል እንደ አውሮፓ አቆጣጠር በ1948 ዓ.ም ከተመሰረተችበት ጊዜ አንስቶ ከዚህኛው በፊት ከአረብ ሀገሮች ጋር የሰላም ስምምነት ያደረገችው ሁለት ጊዜ ብቻ ነው። የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና የአቡዳቢ ልኡል አልጋ ወራሽ ሞሐመድ አልናህያን በጋራ መግለጫቸው ይህ ታሪካዊ ክንዋኔ የመካከለኛውን ምስራቅ የሰላም ሂደት ያንቀሳቅሳል ብለን ተስፋ እናደርጋለን ብለዋል። በዚህ ውል መሰረት እስራኤል በዌስት ባንክ ብዛት ያላቸው የፍልስጤማውያን መሬቶችን በኃይል የመያዟን እንቅስቃሴ ልታቋርጥ ተስማምታለች። ሁለቱ ሀገሮች ግንኙነታቸውን ለማደስ በመስማማታቸው አሁን የኤሚሬት ሙስሊሞች የኢየሩሳሌሙን ታሪካዊውን አልአክሳ መስጊድ ለመሳለምና በዚያ ለመጸለይ ይችላሉ። በዋይት ሀውስ ፕሬዚደንት ዶናልድ ትራምፕ ስምምነቱን አድንቀው ተናግረዋል። አሁን ዝምታው ተሰብረዋል። ስለዚህ ሌሎችም አረብና ሙስሊም አገሮች የተባበሩት አረብ ኤሚሬቶችን መንገድ ይከተላሉ ብዬ ተስፋ አደርጋለሁ። እስራኤል ከአሁን ቀደም ከግብጽ ጋር በአውሮፓውያን 979 በ994 ደግሞ ከዮርዳኖስ ጋር የሰላም ስምምነት መፈራረሟ ሲታወስ ይህ ሶስተኛ መሆኑ ነው። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የሰላም ስምምነት ላይ መደረሱን ታሪካዊ እለት ሲሉ ገልጸውታል። ይህን የፕሬዝደንት ትራምፕ አስተዳደር ባለስልጣናትም ይጋራሉ። የዋይት ሃውስ የብሔራዊ ጸጥታ አማካሪ ሮበርቶ ብራያን ፕሬዚደንቱ ለኖቤል የሰላም ሽልማት ቢታ አይገርመኝም ብለዋል። ፕሬዚዳንት ትራምፕ እንዳሉት የእስራኤልና የተባበሩት አረብ ኤሚሬቶች በቀጣዮቹ ሳምንታት በዋሽንግተን ውሉም በይፋ ይፈራረማሉ። በሌላ በኩል በአሁኑ ወቅት ዩናይትድ ስቴትስ የተባበሩት መንግስታት የጸጥታ ምክር ቤት በመጪው ጥቅምት ወር የሚያበቃውን የኢራንን የጦር መሳሪያ ማዕቀብ እንዲያራዝም ግፊት ልታደርግ እየሞከረች ስትሆን ሩሲያና ቻይና ደግሞ በድምጻቸው እንደሚጥሉት ከወዲሁ ፍንጭ ሰጥተዋል። አሁን ደግሞ የኮቪድ-19 ዜና በዓለም ደረጃ ከ20 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ ከ759 ሺህ በላይ የሚሆኑ ሰዎች ደግሞ ለህልፈት መዳረጋቸው ታውቋል። የሙታኑ ብዛት በቅርቡ አንድ ሚሊዮን ሊደርስ እንደሚችል እየተገመተ ነው። ቢያንስ ለቀጣዮቹ ሦስት ሳምንታት እያንዳንዱ አሜሪካዊ ውጭ በሚወጣበት ወቅት የአፍና የአፍንጫ መሸፈኛ ጭንብል ማድረግ አለበት ሲሉ ለፕሬዚዳንትነት እየተወዳደሩ ያሉት ጆ ባይደን ትላንት አስገንዝበዋል። ለርዕሰ ብሔርነት ቢመረጡ የኮሮና ቫይረስ አያያዛቸው ከፕሬዚደንት ዶናልድ ትራምፕ የተለየ እንደሚሆን ፍንጭ የሚሰጥ ተደርጎ ታይቷል። የሙያው ጠቢባን እንደሚሉት ጭምብል ማድረግ አርባ ሺህ የሚሆኑ ሰዎችን ከህልፈት ሊያተርፍ ይችላል። ስለሆነም እያንዳንዳቸው የክፍላተ ግዛት አስተዳዳሪዎች ጭምብል ማድረግ ግዴታ እንዲሆን ማዘዝ አለባቸው ብለዋል ባይደን። ጭምብል ማድረግ የማያዘወትሩት ትራምፕ በሀገሪቱ የቫይረሱ መዛመት እየበዛ በሄደበት በአሁኑ ወቅት አስተዳዳሪዎች ጭምብል ማድረግ ግዴታ እንዲሆን እንዲያደርጉ አልጠይቅም ብለዋል። የኒውዮርክ ታይምስ ጋዜጣ ዛሬ በዘገበው መሰረት ካሊፎርኒያ ውስጥ ከ600 ሺህ በላይ የኮቪድ-19 በሽተኞች አሉ። የሞቱትም ወደ 11 ሺህ ይጠጋሉ። ካሊፎርኒያ ይህን ያክል ብዛት ላይ ለመድረስ የመጀመሪያዋ የዩናይትድ ስቴትስ ግዛት መሆኗ ጋዜጣው ዘግቧል። ትናንት ብቻ 7911 አዲስ የቫይረሱ በሽተኞች ማግኘቷን፣ 187 ደግሞ እንደሞቱባት አስታውቃለች። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ ዩናይትድ ስቴትስ ኮሮና ቫይረስን አስመልክቶ አሁን ካለው በተሻለ ሁኔታ እንድትገኝ ተስፋ አድርጌ ነበር ብለዋል ዶክተር አንቶኒ ፋውቺ፣ ትላንት በናሽናል ጂኦግራፊክ በተደረገ ውይይት ሲናገሩ እኔ ተስፋ ባደረኩበት ደረጃ ላይ አይደለም ያለ ነው። ታሪካዊ በሆነ ዓለም አቀፉ ወረርሽኝ መሀልን ያለ ነው በማለት ግልጽ አድርገዋል። ፕሬዚደንት ትራምፕ ወረርሽኙ በጣም አጭር በሆነ ጊዜ በጥሩ ሁኔታ መገኘቱ አይቀርም ቢሉም ፌዴራል መንግስትና ክፍላተ ግዛት ተባብረው መስራት ካልቻሉ በስተቀር የቫይረሱ በሽተኞች ብዛት እየጨመረ መሄዱ ይቀጥላል በማለት ፋውቼ አሳስበዋል። የቫይረሱን መዛመት እንዲቀንስ የማድረግ አቅም እያለን እንደዚህ መሆኑ ያሳስበኛል ሲሉም አክለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም መንግስታት ቫይረሱን ለመከላከል የሚያስፈልገውን ሁሉ ማድረግ አለባቸው፣ ምርመራ ማካሄድ፣ የታመሙትን ለይተው ማከም ከእነሱ ጋር የተነካኩትን ሰዎች ሁሉ ተከታትለው በለይቶ ማቆያ ቦታዎች ማስገባት ግድ ይላቸዋል በማለት ተናግረዋል። ሌሎች ጠበብት ደግሞ የዓለም መሪዎች ቫይረሱን ለመቆጣጠር የተሻሉ እርምጃዎች ካልወሰዱ በስተቀር ከሁለት ዓመታት በፊት በዓለም ደረጃ የአምሳ ሚሊዮን ሰዎች ህይወት ካጠፋው የፍሉ ወረርሽኝ የባሰ ሊሆን ይችላል በማለት እያስጠነቀቁ ነው። በሌላ በኩል ደግሞ ኮሮና ቫይረስ በበረታባቸው አካባቢዎች ሰዎች የጥርሳቸውን ሁኔታ ለመንከባከብ ያህል ብቻ ወደ ጥርስ ሕክምና የሚሄዱን ጉዳይ እንዲያዘገዩ ከዓለም የጤና ድርጅት የቀረበው ምክረ ሀሳብ የጥርስ ሐኪሞችን ማስቆጣቱ ተዘግቧል። የኤችአይቪ ኤድስ ባሳደረው ስጋት ምክንያት የጥርስ ሐኪሞች ከሀያ ዓመታት በላይ ለሆነ ጊዜ ተላላፊ በሽታዎችን በመከላከል ጥበብ ጥሩ ውጤት ሲያስገኙ ቆይተዋል በማለት የካሊፎርኒያ የጥርስ ሕክምና ማህበር ፕሬዚደንት ዶክተር ሪቻርድ ናሽ ምላሽ ሰጥተዋል። በመጨረሻም ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ዲሞክራቱ ጆ ባይደን ካምላ ሃሪስን በምክትል ፕሬዚዳንትነት አብረዋቸው እንዲወዳደሩ ከሰየሟቸው ወዲህ አምና ለፕሬዚዳንትነት ይወዳደሩ ከነበሩበት ጊዜ አንስቶ በማህበራዊ ሚዲያ ሲነዛ የቆየው የተሳሳተ አባባል በአዲስ መልክ ማንዣበቡ አልቀረም። አባትና እናታቸው መጤዎች በመሆናቸው በምክትል ፕሬዚዳንትነት ለማገልገል የሀገሪቱ ሕግ አይፈቅድላቸውም የሚል ሃሪስ ለምክትል ፕሬዚዳንትነት ውድድር ከተሰየሙ በኋላ ታዲያ ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ የሴራውን ወሬ አነሱ። እናታቸው ከህንድ አባታቸው ደግሞ ከጃሜይካ በመሆናቸው የመወዳደር መብት የላቸውም ሲባል ሰምቻለሁ ነበር ያሉት ፕሬዚዳንቱ። ሀቁ ግን ካሚላ ሃሪስ ለፕሬዚዳንትነትም ሆነ ለምክትል ፕሬዚዳንትነት የመወዳደር ሙሉ መብት እንዳላቸው ታውቋል። አሶሽየትድ ፕሬስ የዜና አገልግሎት ባየው የሃሪስ የትውልድ ምስክር ወረቀት መሰረት ካሚላ ሃሪስ እንደ አውሮፓ አቆጣጠር ጥቅምት 20 ቀን 964 ዓ ም ኦክላንድ ካሊፎርኒያ፣ ነው የተወለዱት። ከህንድ የመጡት እናታቸው የካንሰር ጥናት ተመራማሪ ሲሆኑ አባታቸው ከጃሜይካ የመጡ የኢኮኖሚ ምሁር ናቸው። በካሊፎርኒያ ዩኒቨርሲቲ በርክሊ የድህረ ምረቃ ትምህርት ተገናኝተው ከተጋቡ በኋላ ካሚላ ሃሪስን እንዳፈሩ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የየመን ሁጢ ታጣቂዎች በሺሆች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን ሂዩማን ራይትስ ዋች አስታውቀዋል። ይሸሹ በነበሩ ስደተኞች ላይ የሳዑዲ አረቢያ ወታደሮች ተኩስ ከፍቶ ተጨማሪ ኢትዮጵያውያንን መግደላቸውን ሂዩማን ራይትስ ዋች አክሎ ገልጿል። ባሳዎች ሰላማ ሰዎች ተለያዩ ራሳቸው ራሳቸው ነ ራሳቸው ናንቆ ገባ በላይ አብርሃ ሳዑዲ አረቢያ ውስጥ ከዐሥር ወራት በላይ ታስሮ የሚገኝ ስደተኛ ነው። ዘገባ ይዘናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአዲስ አበባ ከተማ ነዋሪዎችን መልሶ ማልማት በሚል ምክንያት ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። ከንቲባው በተለይ ከአሜሪካ ድምፅ ጋር ባደረጉት አጭር ቃለ ምልልስ አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል። መሬታቸው ለልማት ከተወሰደባቸው የአዲስ አበባ አርሶ አደሮች መካከል 22 ሺህ የሚሆኑት የኮንዶሚኒየም እጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል ዋና ከተማይቱ አዲስ አበባ ውስጥ ከ60 ሺህ በላይ አባወራ አርሶ አደሮች መኖራቸው በጥናት ተረጋግጧል ብለዋል አቶ ታከለ ፀሐይ ዳምጠው ዝርዝሩን ይዛለች የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ውማ ከአሜሪካ ድምጽ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ካንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተኮረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ካንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ ገልጿል። በጣም ምገር አዲስ አበባ ላይ ክፍለ ሀገር ካለው አርሶ አደር በእጥፍ በድርብ ነው የተጎዳ። አንደኛ የአርሶ አደር መሬት ካርታ ያለ የመጠቀሚያ ወረቀት የለው። ስለዚህ አሁን አንዱ ያደረግን ምስ ክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስርአታችን አንዱ ስለሆነ የአርሶ አደሮችን መሬት መዝግበን የመጠቀሚያ ካርታ ሰጠናቸው። መንግስት ለልማት ስፈልግ ግን ትክክለኛ ህግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አርሶ አደሩም ልማቱን አውቁ አምኖ ወደዛ እንዲሄድ ነው ይሄን ከሰራን ሙሉ በሙሉ እናስቆማለን የመሬት ወረራ የሚባለው እዛ አካባቢ ያለው መሀል ከተማም አለ እዛም አለ ስለዚህ አርሶ አደሩ የራሱን የመጠቀሚያ ካርታ እጁ ላይ ካለ የራሱን ማፍቱር ከባንክ መበደር ይችላል ማረስ ይችላል የፈለገ ነገር ማድረግ ይችላል ማድረግ የማይችለው ግን መሸጥ አይችልም መሸጥን እንዳይችል ግን እኛ ካርተው ላይ ርስት ገዳ ጥለንበት ነው የሰጠነው እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሀል ከተማም በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የጠቀሱት። በቀን ሁለት ሚሊየን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስቷል። ፋብሪካው ቁጥሩ እየጨመረ በመጣው የአዲስ አበባ ነዋሪ እና የኦሮሚያ አጎራባች ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሸገር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም። ስምንት የምርት መስመሮች አሉ። ስምንት ግን አሁን እያመረተ ያለው አንደኛው መስመር ብቻ በሁለት ምክንያት አንደኛው ከቱርክ ሀገር የመጣ ማሽን በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይህንን ማሽን ልክ የሲቪል ወርኩን ጀምር የማሽኑ ማስገባት ስንጀምር መጋቢት ላይ ኮሮና መጣ ይታወቃል። ሀገሮች፣ ከተሞች ድንበራቸውን ዘጉ። የሰዎች እንቅስቃሴ ሙሉ በሙሉ ተገታ። በአጋጣሚ ማሽኑ ጅቡቲ ደርሰው ስለነበረ ከጅቡቲ ጫናቸውና አንድም የማሽን ባለቤት ሳይተክል ሳግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው ይህን ማሽን የገነቡ። ለምንድን ነው ስምንቱ መስመር ሙሉ ፕሮዳክሽን ወደዛ ያልገባል? ኮሚሽን እንዳልተደረገ ፋብሪካው እኛ ግን ያለኝ ችግር የዳቦ ችግር ስለሆነ የዘ ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አድርገን ያችን መስመር ብትበላሽም ኃላፊነቱን ወሰድን። ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገርን ነው ያ ሰዎች ወደዚህ ገብቶ በደሞ ኦፕሬት አድርጎ ኮሚሽን አድርጎ እንዲሰጡን። ሰሞኑን የሸገር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ስነገር ቆይተዋል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉን ምክትል ካንቲባው አስረድቷል። የነዋሪዎችን ከመሀል ከተማ ማፈናቀል ጉዳይ ሌላው በምክትል ካንቲባው የተነሳ ጉዳይ ነው። የአዲስ አበባ መሀል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው ለችግር መጋለጣቸው ያለፉት ዓመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ትስስርና ኢኮኖሚያዊ ችግር ሲደረግ ቆይቷል። ምክትል ካንቲባ እንዳሉት ታዲያ ይህ አካሄድ በእርሳቸው አስተዳደር የሚቀጥል አይደለም። በተለይ ከለውጡ በኋላ እኛ ልማት የምንለው ምንድን ነው? ሰውን ነው ማዕከል የሚያደርጉ ብለን እናስባል የሰዎችን ማህበራዊ ልማት፣ የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሀል ከተማ ያለውም ሰው በመልሶ ማልማት ከመሀል ከተማ ተፈናቅለው ከእድር ከእቁቡ ከማህበራዊ መስተጋብሩ መላቀቅ የለበትም አንድ ላይ መሆን ያለበት ብለን ስለምናስብ የመልሶ ማልማት መሀል ከተማ ላይ የነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደርም። ይሄኛው በሌላ መልክ ምን አለው እዛ ያለው አርሶ አደር እንዳይፈናቀል ያደርገዋል። ስለዚህ አሁን ከመሀል ከተማ የተፈናቀለ ከአርሶ ተፈናቀል በዚህ ልማት በምንለው ምክትል ካንቲባው እንዳስታወሱት የመሀል ከተማ ነዋሪ ስፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ የብዙሀን ሕይወት አስከፊ እንደነበርና ቤተሰባቸውን እስከ መበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል። በልማት ምክንያት እስካሁን ድረስ የተፈናቀለ አርሶ አደር የለም። ወደ 61፣ 62 ሺህ አርሶ አደር የአርሶ አደር ቤተሰብ ያንን የአርሶ አደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት ግማሾቹ ዘበኛ ሆኖ ነበር። ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኘ አለ ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀላለ። ከኮንዶሚኒየም ጋር ተገናኝቶ ተፈናቀለ። አርሶ አደር ስላለ ያንን አርሶ አደር በቅደም ተከተል በጉዳታቸው ከገነባ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩ ከገመገሚ በኋላ የመጀመሪያው ምዕራፍ ወደ ሀያ አንድ ሺህ አካባቢ ቤቶች ይጣ ውጭ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኖላቸው እንዲሰጣቸው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው። ባንክ ውስጥ ለቆጠበ ሰው ትልቅ ነው። ራሱ አደር ግን ትንሽ ነው። ምክንያቱም ያን ሁሉ መሬት ስለሆነ የለቀቀው እና በጊዜ ሂደት እየሰጠን እንገኛለን ማለት ነው። ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነው የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማው የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ካንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረት ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተሳስሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ወደ ተከታዩ ዘገባ እንለፍ። የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በእሳቸው መዝገብ ታስረው የነበሩ ሀያ ግለሰቦች በሁለት ሚሊዮን ብር ዋስ ተለቀዋል። በዋስ መለቀቃቸውን ተከትለው ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑን የዞኑ ነዋሪዎች በስልክ ለቪኦኤ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። የደቡብ ክልል መንግስት አገር ለማፍረስ ከሚሰሩ ቡድኖች ጋር ከመሳጥረው እያሴሮን በማለት ባለፈው ይሁድ ናሴ 3 2012 ዓ ም ከቀኑ 9 ገደማ ከአስሯቸው ግለሰቦች ውስጥ የወላይታ ዞን ዋና አስተዳዳሪ አቶ ጨምሮ 20 ሰዎች ትላንት ማምሻውን በዋስ ተለቀዋል። አቶ ዳጋቶ ኩምብና በእሳቸው መዝገብ ስማቸው የተዘረዘሩ ሌሎች 19 ግለሰቦች የሁለት ሚሊዮን ብር ዋስትና የተጠየቁ ሲሆን እያንዳንዳቸው አንድ መቶ ሺህ ብር አስዘው መለቀቃቸውን ከሀያዎቹ ውስጥ ወንድሙ ታስሮ የተፈታበት አስተያየት ሰጭ ተናግሯል። ትናንትና እንግዲህ እነሱ ዘጠኝ ሰዓት አካባቢ ፍርድ ቤት ሲቀርቡ ዶዶ በጣም በጣም በህዝብ ተጨናንቃ ነበር። የዞኖፍ ከፍተኛ ፍርድ ቤት አካባቢ እንግዲህ ህገ መንግስቱን የመናድ የሚል ክስ ያቀረበው ማስረጃና መረጃ ስለሌለ በዋት እንዲለቀቅ የዋት መብታቸው ተከብሮላቸው ሊለቀቁ ችለዋል። እንግዲህ የእኔ ወንድም እዛ ውስጥ ነበር። የፍርድ ቤት ምክትል ፕሬዚዳንት ነበረ፣ ያለመከሰስ መብቱ ሳይነሳ ነበረ። ፍርድ ቤቱ የቀረበው ምንም የሰራ ነው ወንጀል የለም ፖለቲካዊ ምላሽ ነው የሚፈልገው በሚለው ዲፌንድ አድርገዋል። ጉዳያቸው የታየው በወላይታ ዞን ከፍተኛ ፍርድ ቤት ሲሆን የተከሰሱበት ክስም ህገ መንግስትና ህገ መንግስታዊ ስርዓትን በኃይል ምናድ በሚል ነበር የተወሰደው እርምጃ ፖለቲካዊ ነው፣ ያጠፋነው ነገር የለም ሲሉ መከራከራቸውም ተገልጧል። በዋስ መለቀቃቸውን ተከትሎ የተጠየቀ ይግባኝም የተቆረጠም ቀጠሮ እንደሌለ ተናግረው ይሄ ነው እየተባለ ብይንም እንዳልተላለፈ ተናግሯል። አሁን በዚህ ሰዓት ቢሮዎች ተዘግቶ ነው ያሉት። ማህበርም ታሽጓል። ዞን መስሪያ ቤቶችም ታሽገዋል። ስለዚህ በኝ ሰዓት እነሱ ወደ ስራ አልተመለሱትም። ማህበረሰቡን የማረጋጋት ስራ እየሰሩ ናቸው። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑንም የዞኑ ነዋሪዎች በስልክ ለቪኦኤ ተናግሯል። እነሱ እንደወጡ እንግዲህ ለእነዚህ ተቋማት እና ለኃላፊዎቻቸው መራር ሰጥተው ነበር። ወዲያው በነጋታው ተቋርጦ የነበረው የትራንስፖርት አገልግሎትን የተለያዩ የህዝባዊ ተቋማት ባንክን የመሰሉ ተቋማት ሌሎችም ሆቴሎችም ክፍት ሆኗል። ህዝቡም በሰላማዊ መንገድ እየተንቀሳቀሰ ነው። ግን ሶዶ ላይ አሁንም የኢንተርኔት ኮኔክሽን አልተለቀቀም። የደቡብ ክልል መንግስት አስተያየት ለማካተት ለክልሉ ሰላምና ፀጥታ ቢሮ ኃላፊ በተደጋጋሚ ስልክ ብንደውልም ባለማንሳታቸው ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እንሸጋገር። የየመን ሁቲ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዋች አስታውቀዋል። ቡድኑ ትናንት ባወጣው መግለጫ ከጥቃቱ ለማምለጥ ይሸሹ በነበሩ ስደተኞች ላይ ከሌላ አቅጣጫ የሳዑዲ አረቢያ ወታደሮች ተኩስ እንደከፈቱባቸውና ተጨማሪ ኢትዮጵያውያን በዚያ ተኩስ እንደተገደሉ አመልክተዋል። በመቶዎች የሚቆጠሩ ደግሞ ሳዑዲ አረቢያ እስር ቤቶች ውስጥ ተጥለው በከፋ ችግር ላይ መሆናቸውንም ይኸው የሂውማን ራይትስ ዋች ሪፖርት ይናገራል። በሳዑዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ስምኝሽ የቆየ ዝርዝሩን ይዛለች። በየመን ሰሜናዊ ክልል ከሳውዲ ጋር በሚያዋስነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጽያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ ዓመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ጊዜ እየጠበቀ እንደነበር የሚናገረው በላይ የሁቱ አማጽያኑ በድንገት መጥተው እንዳባረሯቸው ያስረዳል። ወዲያው መጥቶ በአፈሙዝ ወደ ሌላ ቦታም አይደለም፣ ወደ ግራ ወደ ቀኝ ማለት የለም። በአፈሙዝ እያስፈራሩ ስንት ሰው እየገደሩ እንደገና ሴቶችን ከልጆቻቸው እየነጠሩ ስንት፣ ብዙ በጣም ብዙ ነው ያቀረ እስከ መርከዝ ድረስ ማለት ነው። በስረት የተሸኘ ነው። ከዚያ መርከዞች ተቀበሉና በዚህ ሳምንት እናበራቸዋለን ብለው ወደ ዘንስር ቤት ወደ ዳይሬክት ሪጅስተሩ ና ከዳይሬክት ሬቶ ረጅዘና መጡ ና ከዛ ጀምረን እንግዲህ ያለው ስራይ የሚሞጠወዝ ሁሉም ነገር በጣም የሚከብድ ነው። አማጺያኑ ስደተኞቹ ይኖሩባቸው የነበሩትን ከሶስት መቶ በላይ ድንኳኖች በማፈራረስ ና በጠመንጃ አፈሙዝ በ ማስፈራራት በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው ሂውማን ራይትስ ዋች ትላንት ባወጣው መግለጫ አስታውቋል። መግለጫው አክሎ አማጺያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከዓይን እማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምፅ እንደገለጹት ኢትዮጵያኖቹ ከሁቱ አማጺያኖች ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል። ወታደሮቹ ስደተኞቹን ሲያባርሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዛ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኮስ ነበር። በተኩሱ መሀል አጣብቂኝ ውስጥ ገብተው ስቃይ የደረሰባቸውና የተገደሉት ግን ስደተኞች ናቸው። ስደተኞቹ ሰፍረውበት የነበረው አልጋሃር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው። ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከአስራ አራት ሺህ በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ አራት መቶ የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል። እንዳንድ ነው ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በስር ላይ መሆናቸውን ሂዩማን ራይትስ ዋችን ማረጋገጡን ፍሬሊክ ያስረዳሉ። ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አሰቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ። በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለሂውማን ራይትስ ዋች ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሃል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሃል ተቀምጠው ድረሱልን እያሉ ሲጮሁም ይሰማሉ። የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ሕክምና እንደማያገኙ፣ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል። ከነዚህ መሀል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው። በወሎ ራያ ከተማ ነዋሪ የነበረው ሻምበል እንደ አብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ከስቃይ በቀር ያጋጠመን የለም፣ ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊን ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምጽ ተናግረዋል። በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት ዩኤንኤችሲአር እና ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንዲጎበኟቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ። ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ ዩኤንኤችሲአር ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም አይኦኤም ሊረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰባዊ መብት ድርጅቶች እርዳታ ሊያደርጉላቸው ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ሊረዷቸው ይችላሉ። ሁማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያኖች በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው ዓመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሀል ዘጠና በመቶ ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በ2019 ዓ ም ብቻ ከ140 ሺህ በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አመሰግናለሁ ስመኝሽ ለዘገባው። የዜና እና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን አይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባ የሁ ገበያው ነች። እያስተናገድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢ አይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችንን እንዘልቃለን። ከአንድ መቶ ሐምሳ ሺህ በላይ ቤተሰቦችን ለመጥቀም የታለመ የውሃ መሠረተ ልማት ጥበቃና የማኅበረሰብ አደጋ ቻይነት አቅም ግንባታ ፕሮጀክት ስምምነት በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን መካከል ተፈርመዋል። ፕሮጀክቱ በአባይ ተፋሰስ ምስራቃዊ ክፍል ላይ እንደሚያተኩር ተገልጿል። መለስካቸው አማሐ ዝርዝሩን ይዟል። በተባበሩት መንግሥታት ድርጅት የኢኮኖሚክ ኮሚሽን ዋና ሥራ አስፈጻሚ ዶክተር ቬራስ ሆንጉና በኢትዮጵያው የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሽ በቀል የተፈረመው የመግባቢያ ሰነድ ተፈጥሮን መሠረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሠረተ ልማት ጥበቃና የማኅበረሰብ አቅም ግንባታ የተሰኘን ፕሮጀክት ይፋ አድርገዋል። ፕሮጀክቱ በአገሪቱ ካለፈው ዓመት ወዲህ የተጀመረው የአረንጓዴ አሻራ አካል በመሆን የአገር በቀልና የውጭ አገር የዛፍ ዝርያዎችን በመጥቀልና በመንከባከብ የካርቦን ልቀትን ለይቶ ለማከማቸት እንዲሁም የውሃ መሠረተ ልማቶች የአካባቢ ሥነ ምህዳሮችንና ማኅበረሰቡ ተግዳሮቶችን የመቋቋም አቅም በመገንባትና ለነዋሪው የተለያዩ አማራጮች በማመቻቸት ኑሮውን ለማሻሻል ያለመ ነው። የኮሚሽኑ ዋና ሥራ አስፈጻሚ ዶክተር ቬራ ሶንጎ የፕሮጀክቱን ዓላማ ለጋዜጠኞች ሲያብራሩም ያተኩሩት በዚህ ቁም ነገር ላይ ነበረም። የፕሮጀክቱ የመጀመሪያ ፍሬ የስራ እድል መፍጠር ነው። አካባቢውን አረንጓዴ ማድረግ ነው። አጠቃላይ ከባቢያችንን ማሻሻል እንደምንችል ማሳየት ነው። በዚህ ፕሮጀክት 150 ሺህ ቤተሰቦች የተሻሻሉ የማብሰያ ምድጃዎችን ያገኛሉ። 1500 ወጣቶችና ሴቶች ደግሞ እነዚህን ምድጃዎች ማምረት ይማራሉ። በመጨረሻም ችግኞችን ወይም ዛፎችን ስንተክል እነዚህ ዛፎች የነሱ መሆናቸውንና እንዲንከባከቧቸው እንነግራቸዋለን። ይህ ፕሮጀክት የውሃ መሰረተ ልማት ችግሮችን ለመፍታት በአካባቢው በተመሰረቱ ልሃቶች ላይ እንደሚያተኩረም መረጃዎች ይጠቁማሉ። የሚተገበርባቸው ኢትዮጵያ ክፍሎች ሰፊ ቢሆኑም ዋና ትኩረቱ ያደረገው በአባይ ተፋሰስ ምስራቁ ክፍል እንደሆነም ታውቋል። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን ያብራራሉ። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተነሳሽነቱን በመውሰድና ከኔ የሚኒስቴር መስሪያ ቤት ጋር በመተባበር ተፈጥሮን መሰረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሰረተ ልማት ጥበቃና ለማህበረሰብ አቅም ግንባታ በሚል ስያሜ የተፋሰስ ልማት ፕሮጀክት ነድፈዋል። ፕሮጀክቱ ወደ 3.6 ሚሊዮን ዶላር ይገምታል። ይህም የመሰረተ ልማት አውታሮችን ማሻሻልና የማህበረሰቡን ተግዳሮቶች የመቋቋም ጉልበት የማጠናከር እንዲሁም የተጎዳውን መሬት እንዲያገግም በአረንጓዴ እጽዋት ማልበስና የሰውን ብሎም የተቋማትን አቅም መገንባት ነው። የተነደፈውንም ፕሮጀክት ተግባራዊ ለማድረግ በአባይ ተፋሰስ ውስጥ የጉደር የሙገርና ጀማ ተፋሰሶች ተመርጠዋል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንጌ ተፈጥሮን መሠረት ያደረጉ የአየር ንብረት ለውጥን ለመቋቋም ያለሙ እንቅስቃሴዎች የስራ ዕድልን ይፈጥራሉ፣ የተግባር ተግባር አስርተ ዓመት ለተሰኘው ንቅናቄም አስተዋጽኦ ያደርጋሉ። ዛሬ በኢትዮጵያ የምጣኔ ሀብት ልማትንና ለሴቶች የተሻለ ጤና የተስፋ ጉዞ ጀመረናል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው፣ ወደ ተከታዩ ዘገባ እንለፍ። በቤኒሻንጉል ጉምዝና በጋምቤላ ክልሎች ኮቪድ-19 እየበዛ መምጣቱን የጤና ቢሮዎቹ አስታውቀዋል። ቤኒሻንጉል ጉምዝ ውስጥ 378 ሰዎች ጋምቤላ ውስጥ ደግሞ 645 ሰዎች በኮቪድ-19 መያዛቸውን የክልሎቹ የጤና ቢሮዎች ኃላፊዎች ገልጸዋል። ጋምቤላ ውስጥ ሰባት ሰዎች በኮቪድ-19 ምክንያት መሞታቸው ተነግሯል። ናኮር መልካ ተጨማሪውን ይዟል። በቤኔሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬውት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። መቶ ሃያ ሰዎች ተችሏቸው ከኮቪድ ሕክምና ማዕከል የወጡ ሲሆን እስካሁን ህይወቱ ያለፈም ሆነ ጽኑ ህሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል። በጣም ተጋላጭ የሆኑ ከስራ ባህሪያቸው ከአኗኗራቸው አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረመር የነበረውና እስካሁን ባለ ሁኔታ በአብዛኛው ወረዳዎቻችን ላይ የኮቪድ ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችንም እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው። በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ አስራ ዘጠኝ ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋት ለዋክ አስታውቋል አስታውቀዋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተችሏቸዋል። የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ አራት ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን እያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉ የተመለሱ አሉ ብለዋል አቶ ካን። አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ። በቁጥር ምን ያህል ናቸው? ከጠፉት ውስጥ ወደ አምስት የሚሆኑ የተመለሱ አሉ ማለት ተፈልጎ የተያዙ ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማይቻልበትና ስልኮቻቸውን በማጥፋት ያልተገኙ ናቸው። ኦልሞስ አያዛምቱን በሽታውን እንግዲህ ያዛምታሉ። ትክክል ነሱ አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖዚቲቭ ሆነው ወደ ማቆያና ሕክምና ማዕከል እንዲወሰዱ የሚደረግ ትረት በጣም ብዙ ቻለንጆች አሉ። አብዛኛው እ የሚሉ አሉ። ነገር ግን ያው በህግ አስከባሪ አማካይነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ካሁን ግን ጠፍቷል የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ አንድ ሁለት ወር ከተማ አካባቢ ነው። እዚ ወዲህ ግን እንዲህ አይነት ክስተት የለም። የአሶሳ ከተማ ነዋሪው ወጣትዩ ቢያያ በብረተሰቡ ዘንድ አስተውያለው ስላለመዘናጋትም እንዲህ ይገልጻል ልክ እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮ ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት በሚችለው ተባብረን በአጭሩ ይህን ነገር ማቅረት ይቻላል ብዬ ነው ማምኖ። የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰብ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤ ይስተዋላል። ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል። نو نه هغه مراله ورو غویا وونکو د هندو د هندو د ሲገለጽ መዘናጋቶች አሉ። አሁን እንደምናውቀው ና ቶሎ መጦ ቶሎ የሚወጣ ነው የመሰለው ለብረተሰቡ ቢዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታጥም ነበር ቁሞ። አሁን ባለው ሁኔታ ወደኋላ መመለስ አለና በዚህ አጋጣሚ እንዴት አድርገን እናነቃንቀዋለን? የወጣት በጎ ፍቃድ ሰጪኝን እንዴት አድርገን ነው ወደፊት ምናመጣው? ኢቭን የኬዞችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እንደዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ነው። ብዙ ኬዝ ያለው እንዱ በእድሜ ደረጃም ስናይ ና። ስለዚህ ወጣቱ ራሱንም ጠብቆ ኮሚኒቲ ላይ ያለው በጎ ፍቃድ እንዴት ነው መስራት ያለበት የሚል እንዴት ሴት የጋራ ውይይት አድርገን ተግባብተን እንደገና እነሱን አክቲቬት አድርገን አሁን በጀንበር ንባቸው ወረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣቶች። ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግሪዛዎች ነበሩ። ኢቨን ጋምቤላ ላይ መውቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ። እነዚህ እንግዲህ ትክክል እንዳልሆነ ነው ሰፊ የማህበረሰብ ንቅናቄ ስራ ሰርተናል። በሽታው ደግሞ የለምና የፖለቲካል ኮንሳምፕሽን የሚለው የሚለውን ነገር ምናልባት ኮቪድ በዓለም ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂ ታዋቂዎች ህጻናት ሁሉ ይህን በሽታ እንዳለ ያሳል በተለያዩ የሚዲያ ዝኖች ይህንን አለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳለሆነ በሽታው በደንብ በትክክል እንዳለ ሰዎች እንዲረዱ ነው። መጀመሪያ ላይ እንዲህ አይነት ፐርሰፕሽኖች አሉ። በአሁኑ ሰዓት እንደ ጋምቤላ እንዲህ አይነት ነገሮች እየተቀረፉ ነው። በአሁኑ ጊዜም የኮቪድ አስራ ዘጠኝ ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል። የኮቪድ መከላከልና መቆጣጠር ስራችን አጠናክሮ ለመስራት በሀገር ደረጃ የታወጀውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞ ጀምሮ ጀምረን እየሰራ ነው ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ አምስት ሺ ሁለት መቶ እኛ ጋር የሚመረመረው እንግዲህ እኛ እንደ ክልል ከዚህ በላይ አድርገን እስከ አስር ሺህ መረምር አለ የሚል እቅድ ያቀድ ነው። እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን ሀያ አራት ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌት ማድረግ አለብን የሚል እቅድ ነው ያለን። አስፈላጊ ቅድመ ዝግጅት ጨርሰናል። አሁን ያለንን የተሰጠንም ታርጌት አምስት ሺ አንድ መቶ ሰላሳ ሁለት ሰዎች በዚህ ምርመራ ላይ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሂድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህን ደግሞ የሚቀጥል ነው የሚሆነው። ከምርመራ መዋል ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ ማቅርበዋል። ኃላፊዎቹ ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁን። አኮር ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት፣ ከህዝብ ጋር ነጻ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጻቸው ተዘግቧል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ አለው። በክልል ተደራጅተን የራሳችንን ድል በራሳችን ንብስናለን በሚል በደቡብ ክልል የሚነሱ የህዝብ ናቸው የሚባሉ አያሌ የክልልነት ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውም በሚል ምሬት ከጥያቄነት አልፈው የሰላም እጦት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በሀገሪቱ ታይተዋል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ሲል በኃይል ታፍነው የነበሩ እነዚህ ፍላጎቶች በተሰጠው ነፃነት ፈንድተው ወጥተው በተለይ 14 ዞኖች በህገ መንግስቱ መሠረት ጥያቄው ካልተመለሰም በማለታቸው ጉዳዩ የክልሉን ፖለቲካዊ ማኅበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረውን ስሩ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል። ከአደረጃጀት አንጻር እየተከሰተ ያለ የሰላም እጦት የሚያሳየው ነገር ምንድን ነው? መጀመሪያ ድሮ በሂዘን የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም። ውሳኔ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው የብልጽግና አባል ናቸው። ምንድን ነው የሚያሳየው? የሪዮትና የተግባርም የአሳሰብም አንድነት አለመኖሩ ነው የሚያሳየው። በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን የመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነጻ ውይይት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቀር ያስፈልገዋልም ብሏል። የወላይታ ዞን ተወካዮች ከዚህ መውጣታቸውን ከደቡብ ክልል ምክር ቤት መውጣታቸውን ነው ሲያደጉ፣ ውይይት ከእነሱ ጋር የተደረገ አልመሰለኝም። ኦፊሻል የሰማነው ነገር የለም። ቢደረግ ኖሮ የህዝብ ተወካዮች ናቸው እና ለህዝቡ መግባባትን ማስረት ይችሉ ነበር። ችግር ሲፈጠር በምላሽ የመስጠት አይነት ነገር ስለሆነ ነው። መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ ወላይታ ብቻ ምሳ ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት? አሁን እንግዲህ ከወላይታው የምንረዳው ምንድን ነው፣ አንዴ መካረር ከመጣ በኋላ የሰውና ንብረት መጥፋት ይከተላል። መግባባትን በተቻለ መጠን በውይይት ለመፍታት መሞከር ነው ያለብን። አቶ ዳያሞ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል።